Start the conversation with your new audience today. Email sales at sbs.com.au. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ መንግሥት የዝቅተኛ ደሞዝ ወለል ከዋጋ ግሽበት ጋር እኩል እንዲራመድ የፍትሐዊ ሥራ ኮሚሽንን ሊጠይቅ ነው። የአውስትሬልያ ምስጢራዊ ሕጎች ላይ ክለሳ ሊደረግ ነው። ሀያ ያህል የፍልስጤም ደጋፊ ሰራተኛ ማኅበር አባላት ለስር ተዳረጉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ፌዴራል መንግሥት የዝቅተኛ ደሞዝ ወለል ከዋጋ ግሽበት እኩል እንዲያድግ የፍትሐዊ ሥራ ኮሚሽንን ሊጠይቅ ነው። ገዢው የሌበር ፓርቲ ከዓመታዊ የደሞዝ ክለሳው ጋር አያይዞ ጥየቃውን ከምክረ ሐሳቦቹ ጋር ለፍትሐዊ ሥራ ኮሚሽን ሐሙስ ማርች 28 ያቀርባል። የአውስትሬልያ የዋጋ ግሽበት መጠን ካለፈው ዓመት ወርሃ ዲሴምበር አንስቶ የሚገኘው አራት ነጥብ አንድ ፐርሰንት ላይ ነው። የሥራና ሥራ ግንኙነቶች ሚኒስትር ቶኒ በርክ የኑሮ ውድነት ጫናዎችን ለመቋቋም የደመወዝ ጭማሪ ማድረግ እንደሚያሻ ሲገልጡ፣ ሰዎች ከኑሮ ውድነት አካሄድ ጋር መራመድ ሊችሉ ይገባቸዋል። ላለፉት ሦስት ሩብ ወራቶች እውነተኛ የደመወዝ እድገቶች ነበሩን። ላለፉት አምስት ዓመታት እውነተኛ ሦስት ሩብ ወራቶች አልነበሩም። እናም እውነታው ከአስር ዓመታት በኋላ የትም ሳይንቀሳቀስ የነበረውን ደመወዝ ማዘን ማዞር ማለት አሁን ወደፊት እየተራመዱ እንደሁ ይሰማቸዋል ማለትም አይደለም ብለዋል። የፌዴራል መንግስቱ፣ የብሔራዊ ደህንነት ኤጀንሲዎች ከብሔራዊ ደህንነት ኤጀንሲዎች የሚገኙ መረጃዎችን ማውጣት በወንጀለኝነት የሚያስጠይቁ ምስጢራዊ ሕጎችን ለመለወጥ እያሰበ መሆኑ ተገልጧል። ክለሳውን የሚያከናውነው ገለልተኛ የብሔራዊ ደህንነት ረቂቅ ተመልካች ሕጉ በተናጠል ሳይሆን በስፋት የተዘረጋ በመሆን ጋዜጠኞችንና መረጃ አሹልኮ አውጪዎችን ይቀጣ ስለ መሆንና አለመሆኑ ይመረምራል። የአውስትሬልያ የመረጃና የደህንነት ድርጅት ዋና ኃላፊ ማይክ በርጅስ ዛሬ በሚካሄደው ሕዝባዊ ስሚ ላይ ከጋዜጠኞች የሕግ ባለሙያዎችና ተጠባቢዎች ጋር ተገኝተው አታያቸውን ያጋራሉ። የገለልተኛ የብሔራዊ ደህንነት ረቂቅ ተመልካች ኃላፊ ጄክ ብላይት ሕጉ ሚዛናዊነትን የጠበቀ ሊሆን ይገባዋል ያሉ ሲሆን አያይዘውም ሚስጢራዊ ወንጀሎች ብሔራዊ ደህንነታችንን ከመጠበቅ አኳያ ሚና ያለው ይሁንና የፖሊስ፣ ደህንነት፣ የመረጃ ኤጀንሲዎችን ለማጠናከር ሲባል የሚደነገጉ ሕጎች ለዲሞክራሲያዊ ጥበቃ እንዲያደርጉ በጠየቅ ለዲሞክራሲ ጥበቃ እንዲያደርጉ በጠየቅናቸው ዝቅ እንዳይሉ መጠንቀቅ ያስፈልጋል። ዲሞክራሲ የሚጠናክረው በፖለቲካዊ ተግባቦት፣ ነጻ ንግግርና የመንግሥት ተጠያቂነት ሲኖር ነው። እኒህ ሁሉ ነገሮችም የሚጠናክሩት በነጻ ፕሬስ ነው ብለዋል። በፐርስ አካባቢ ተነስቶ ያለው የደን ቃጠሎ የነዋሪዎችን ሕይወት ሊቀጥፍና ቤቶችንም ሊያወድም ስለሚችል የአስቸኳይ ጊዜ ማስጠንቀቂያዎች እንዲጸኑ ተወስኗል። ማስጠንቀቂያዎቹ የተሰጡት በእሳትና የድንገተኛ አገልግሎቶች ዲፓርትመንት ሲሆን ነዋሪዎቹ ሕይወታቸውን ለማትረፍ አስቸኳይ እርምጃ እንዲወስዱ አክሎ አሳስበዋል። ሁለት መቶ ያህል የእሳት አደጋ ተከላካዮች የደን ቃጠሎዎቹ በተንቀሰቀሱባቸው ብላይቱድ ኩላፕ፣ ሜለን ነንጋብሩክ፣ ኦክሊ፣ ቲስዴልና ዋሉና አካባቢዎች ቃጠሎዎቹን ለመቆጣጠር እየጣሩ ይገኛሉ። ሀያ ያህል የፍልስጤም ደጋፊ የሠራተኛ ማኅበር አባላት ሲድኒ በውተኒ ወደብ ያረፈውን የእስራኤል መርከብ በመቃወም ትናንት ማምሻውን ለሥራት ተዳርገዋል። በመቶዎች የሚቆጠሩ የሠራተኛ ማኅበር አባላትና አንቂዎች የእስራኤል ዚም ኩባንያ መርከቦች የአውስትሬልያ ወደቦች ላይ እንዳያርፉና እስራኤል ላይ መጠነ ሰፊ ማዕቀቦች እንዲጣሉ የክፍለ አገርና የፌዴራል መንግሥታትን በመጠየቅ ላይ ይገኛሉ። ፖሊስ ግለሰቦቹን ለሥርዓት ያበቃው መመሪያዎቹን ባለመፈጸማቸው እንደሁ አስታውቋል። በርካታ የሴኔጋል ተቃዋሚ እጩ ፕሬዚደንቶች በሲሩ ዲዮማዬ ፈይ አሸናፊ ናቸው ሲሉ መግለጫዎችን መስጠት ጀምረዋል። ትናንት እሁድ ዕለት በሚሊዮኖች የሚቆጠሩ ሴኔጋላውያን ድምፃቸውን ሰጥተዋል። የቀድሞው ፕሬዚደንት ማከይ ሳል ከሁለተኛ ዙር ፕሬዚደንታዊ አስተዳደራቸው በኋላ ከሥልጣናቸው ተሰናብተዋል። የተመሳሳይ ጾታ ተፋቃሪ ተማሪዎች ለግል ትምህርት በግል ትምህርት ቤቶችና የእምነት ተቋማት ከድጋፍ ይልቅ መድሎ እንደሚደርስባቸው የአውስትሬልያ ብሔራዊ እኩልነት ሪፖርት አመልክቷል። የእኩልነት መብቶች ተሟጋቹ ድርጅት ለተመሳሳይ ጾታ ተፋቃሪዎቹ አውስትሬልያ አቀፍ አውስትሬልያ አቀፍ ጥበቃ እንዲደረግላቸው ጥሪ አቅርበዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 36 ኢትዮጵያ ብር ከ65 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ይሆናል፣ ዝቅተኛ 14፣ ከፍተኛ 30። አድላይድ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 11፣ ከፍተኛ 25። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 13፣ ከፍተኛ 22። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 14፣ ከፍተኛ 20። ካምብራ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 7፣ ከፍተኛ 28 ሲድኒ ፀሐያማ ይሆናል ዝቅተኛ 17 ከፍተኛ 27። ብሪስበን ይዘንባል ዝቅተኛ 20 ከፍተኛ 26። ዳርዊን ብራ ይሆናል ዝቅተኛ 26 ከፍተኛ 33። አዲስ አበባ ያካፋል ዝቅተኛ 12 ከፍተኛ 20። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ መንግሥት የዝቅተኛ ደሞዝ ወለል ከዋጋ ግሽበት ጋር እኩል እንዲራምድ የፍትሐዊ ሥራ ኮሚሽንን ሊጠይቅ ነው። የአውስትሬልያ ምስጢራዊ ሕጎች ላይ ክለሳ ይደረጋል። ሀያ የፍልስጤም ደጋፊ የሠራተኛ ማኅበር አባላት ለእስር ተዳረጉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።